of a man. ከ10 ቀናት በኋላ የዲቪ ሎተሪ ማመልከቻዎች የሚቀበሉበት ወይም የሚገቡበት የመጨረሻ ቀን እንደሚሆን የአዲስ አበባው የዩናይት ስቴትስ ኤምባሲ አስታወቀ። አመልካቾች ቢያንስ የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁ እንዲሆኑ የኤምባሲው ቆንስላ ምክትል ኃላፊ ማይክል ላኪያክ አስታውሰዋል። አመልካቾች ከአጭበርባሪዎች ራሳቸውን እንዲጠብቁም ኃላፊው አሳስበዋል። መለስካቸው አምሃ ተከታዩን ልኳል። የዩናይትድ ስቴትስ መንግስት ከዓለም የተለያዩ ሀገሮች ዜጎች ዳይቨርሲቲ ቪዛ ወይንም በአጭር የዲቪ ሎተሪን በመጠቀም ወደ ግዛቱ እንዲፈልሱ ማድረግ ከጀመረ ዓመታት ተቆጥረዋል። በአውሮፓውያን ዘመን አቆጣጠር በ2018 ይህን እድል በመጠቀም ወደ ዩናይትድ ስቴትስ ለመግባት የሚፈልጉ ሰዎች የተለመደውን አይነት የዲቪ ሎተሪ ማመልከቻ ማስገባት ከጀመሩ ጥቂት ሳምንታት አልፈዋል። ማመልከቻ የማስገቢያ ጊዜው የሚያበቃው በአውሮፓውያን ዘመን አቆጣጠር ኖቬምበር 7 ቀን 2016 ሲሆን በኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 28 ቀን 209 ዓ ም እንደሚሆን ዛሬ በጉዳዩ ላይ ለቪኦኤ ቃለ ምልልስ የሰጡት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ቆውንስል ማይክል ላሲክ ገልጸዋል። አመልካቾች የሚያሟሏቸው መመዘኛዎች እንዳሉም በዝርዝር አስረድተዋል። እናም ከሁለት አንዱን ማሟላት አለባቸው። በትምህርት ደረጃቸው ወይም በሥራ ልምዳቸው መስፈርቱን ማሟላት ይኖርባቸዋል። በትምህርት ደረጃቸው ቢያንስ የሁለተኛ ደረጃ ትምህርታቸውን ያጠናቀቁ መሆናቸውን እንጠብቃለን። የአስር ሲደመር ሦስት ትምህርት ሥርዓት ከሁለተኛ ደረጃ ትምህርት ጋር አይመጥንም፣ ቢሆንም ይህን አንቀበልም። የኮሌጅ ወይም ዩኒቨርስቲ ምሩቃን ከሆኑ በጣም ጥሩ ነው። ግን በዝቅተኛ ደረጃ ማሟላት የሚገባቸው የሁለተኛ ደረጃ ትምህርታቸውን ማጠናቀቅ ነው። የትምህርት መመዘኛውን የማያሟሉ ከሆነ ይህን በሥራ ልምድ ሊያካክሱት ይችላሉ። ለዚህም ባለፉት አምስት ዓመታት ውስጥ ተከታታይ የሁለት ዓመት የሥራ ልምድ ማስረጃ መያዝ ይኖርባቸዋል። ማይክል ላዚክ ጨምረው እንዳስጠነቀቁት በዚህ የድቪድ ድል ለማግኘት በሚደረገው ሂደት አያሌ ሰዎች ሊጭበረበሩ ይችላሉ። ሰዎች የድቪድ ድል እንደደረሳቸው አንዳንድ አካላት እንደነገሯቸው መረጃ ይደርሰናል ይላሉ ላዚክ። ሰዎችን ልናስጠነቅቃቸው እንፈልጋለን። ለዚህ ድል በምታመለክቱበት ጊዜ ብቸኛ የሆነ ቁጥር ይሰጣችኋል። ያንን ቁጥር በጥንቃቄ መያዝ አለባችሁ። ከሜ 20 ቀን 2016 ወይም ከግንቦት 13 ቀን 209 ዓ ም ጀምሮ ያንን ቁጥር ይዛችሁ የድላችሁን ሁኔታ ማየት ትችላላችሁ ያሉት ማይክል ላሲክ የዩኤስ መንግስት ለዚህ ክትትል ምንም አይነት ክፍያ እንደማያስከፍል ያብራራሉ። የዩናይትድ ስቴትስ መንግስት እነዚህን ሁኔቶች ለማጣራት ክፍያ አይጠይቅም። ስለሆነም ለዲቪ እድል ለመወዳደር ብቃት ያላቸው መሆናቸውን ለማረጋገጥ ክፍያ የሚጠይቅ ኢሜል ወይም ደብዳቤ ከደረሳቸው ጥያቄው የመጣው ከአጭበርባሪዎች ለመሆኑ ብዙ የሚያጠራጥር አይደለም። ለዚህ የዲቪ ማመልከቻ ሂደት አንዳችም ክፍያ አይጠየቅም። እናም ሰው ክፍያ እንደሌለው እንዲያውቅ እንፈልጋለን። ገንዘብ እንዲከፍሉ የሚያታልሏቸው ሰዎች እንዳሉም እንዲያውቁ እንፈልጋለን። የዩናይትድ ስቴትስ መንግስት ከተወሰኑ አገሮች በስተቀር በዓለም ላሉ አገሮች ሁሉ ሀምሳ ሺህ የቪዛ እድሎችን በየአመቱ ያዘጋጃል። ለአንድ አገር የሚደርሰው ከዚህ መካከል ከሰባት በመቶ አይበልጥም። ልጆቻቸውንና ሌሎች ዘመዶቻቸውን ጨምሮ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በየአመቱ ለዲቪ ሎተሪ እንደሚያመለክቱ ያስታወሱት ላሲክ ዘንድሮ ከሁለት እስከ ሶስት ሺህ ኢትዮጵያውያን ወደ ዩኤስ አሜሪካ ይገባሉ ተብሎ እንደሚጠበቅም ተናግረዋል።